Agarinya Report. ሀገራዊ የምክክር ኮሚሽን የአማራ ክልል አጀንዳዎችን ተረከበም። የአማራ ክልል በመጪው ሀገር አቀፍ የምክክር ጉባኤ ላይ እንዲቀርቡ ካስመዘገባቸው አጀንዳዎች መካከል የሕገ መንግሥት ማሻሻያ፣ የማንነትና የወሰን ጥያቄዎች፣ የፍትሐዊ የሀብት ተጠቃሚነትና የስልጣን ክፍፍል ጉዳዮች ይገኙበታል ተብሏል። ከአማራ ክልል ውጭ የሚኖሩ የክልሉ ተወላጆች የጣፈንታ፣ የአማራ ሕዝብ ትክክለኛ ቆጠራ፣ እንደዚሁም አዲስ አበባ ራሷን የቻለች ክልል እንድትሆን የሚሉ ጉዳዮችም ክልሉ የመጡ አጀንዳዎች ሆነው ተመዝግበዋል። እነዚህን ጨምሮ በአጠቃላይ 13 አጀንዳዎችን አጠናቅረው ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች ያስረከቡት የተለያዩ የማህበረሰብ ክፍሎችንና ባለድርሻ አካላትን የወከሉ 25 ግለሰቦች ናቸው። የአጀንዳ ርክክቡ የተካሄደው በአማራ ክልል ደረጃ ለአንድ ሳምንት ያህል በባህር ዳር ሲካሄድ የቆየውን የምክክር መድረክ መጠናቀቁን ተከትሎ ነው። በዚህ የምክክር መድረክ በአጀንዳ ማሰባሰብ ሂደት ላይ እንዲሳተፉ መረጡ 4500 የማህበረሰብ ወኪሎችን ጨምሮ በአጠቃላይ 6000 ሰዎች ተሳትፏል ተብሏል። ኮሚሽኑ ከተረከባቸው የአማራ ክልል አጀንዳዎች መካከል የሕገ በላይነት፣ የሀገር ሉዓላዊነትና የውጭ ግንኙነትን የተመለከቱ ጉዳዮችም አጀንዳውን ካጠናቀሩ ተወካዮች መካከል አንዱ የሆኑት አቶ ኢብራሂም መሐመድ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። በ2025 የአፍሪካ አስር ወታደራዊ ኃያል ሀገራት መካከል ኢትዮጵያ አምስተኛ ደረጃ ላይ ተመደበች። ተቀማጭነቱን በአሜሪካ የሆነው ግሎባል ፋየር ኔትወርክ ጂኤፍፒ የዓለም ሀገራት ባላቸው የጦር መሳሪያ መጠን በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልካም ምድራዊ አቀማመጥ እንደዚሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ወር በየዓመቱ ከሚያወጣው ሪፖርት መካከል የአውሮፓውያኑ 225ን የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ሰሞኑን ይፋ አድርጓል። በዚህም መሰረት ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የአምስተኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ተኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በአገር ውስጥ ደህንነት ለማስጠበቅና በቀጠናዊ የደህንነት ሁኔታ በተለይም የአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው ብሏል ቢቢሲ ፋየር ፓወርን በመጥቀስ ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎች ለማስታጠቅ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለነዋይ ታፈሳለች ብሏል ዘገባው። ኢትዮጵያ ከተለያዩ አገራት ጋር ባላት ወታደራዊ ትብብር አማካይነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ናት ብሏል። የኢትዮጵያ ጦር በዋናነት በአገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማ ራ ነው ያለው። ቢቢሲ አገሪቱ በሌሎች አገራት የሰላም ማስከበር ተልዕኮች ውስጥም ሰራዊቷን በመላክ ቀዳሚው ሀገር ናት ብሏል። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺ በላይ መደበኛ ሰራዊት አላትም ብሏል ቢቢሲ። ፋየር ፓወርን እንደ ምንጭ በመጥቀስ በፋየር ፓወር መረጃ መሰረት ደቡብ አፍሪካ፣ ናይጄሪያ፣ አልጄሪያና ግብፅ ከአራተኛ እስከ አንደኛ ያለውን የአፍሪካ ደረጃ ይዘዋል። አስራ ዘጠኝ ሰዎች በህገወጥ የመድኃኒት ዝውውር ተጠርጥረው ታሰሩም። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ከፌዴራል ፖሊስ አባላትና ከሌሎች አጋር አካላት ጋር በመሆን በአዲስ አበባና አዳማ ከተሞች 23 ቦታዎች ላይ ክትትል ማድረጉን ገልጿል። በዚህም 118 ሚሊዮን ብር የሚያወጡ የወባ የካንሰርና ከመንግስት ጤና ተቋማት ተሰርቀው የወጡ የፕሮግራም መድኃኒቶችን ማግኘቱን ገልጿል። የባለስልጣኑ ምክትል ዋና ዲሬክተር ስዩም ዘውዴ እንዳሉት ግምታዊ ዋጋቸው 150 ሚሊዮን ብር የሆነ የጥራት ምርመራ የተደረገባቸውና አገልግሎት ላይ የማይውሉ ሆነው ተገኝተዋልም ብለዋል። ምክትል ዳይሬክተሩ አክለውም አገልግሎት ላይ የሚውሉ ያሏቸውን ሰባ ሚሊዮን ብር ግምት ያላቸው ምርቶች መያዛቸውንም ገልጸዋል። አጠቃላይ ከ338 ሚሊዮን ብር በላይ የሚያወጡ ህገወጥ የተባሉ ምርቶች በቁጥጥር ስር እንደዋሉም ገልጸዋል። በዚህ ወንጀል ዙሪያም 19 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው ናቸው ነው ብለዋል። በአዲስ አበባ ለጨረታ የቀረበ ቦታ በካሬ 265 ሺህ ብር ተሸጠም። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለጨረታ ካቀረባቸው 427 ቦታዎች ውስጥ የቀረበው ከፍተኛ ዋጋ በካሬ 265 ሺህ ብር ሆነም። ቦታውን ካዛንችስ ነው ተብሏል። የመሬትና ልማት አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዲሬክተር አቶ ሀብታሙ ተስፋዬ ለሪፖርተር ጋዜጣ እንደገለጹት በአምስተኛው ዙር እየተካሄደ በሚገኘው የመሬት ሊዝ ጨረታ 18 ሄክታር መሬት ቀርቧል። በሊዝ ለማጫረት ከቀረቡ ቦታዎች ውስጥ ካዛንችስ አካባቢ የሚገኝ ቦታ በካሬ ሜትር 265 ሺህ ብር ለመግዛት ከጫራቾች ዋጋ ቀርቧል። እስካሁን በአምስት ክፍላተ ከተሞች በተደረገ የጨረታ ሂደት ስድስት ተጫራቶች በጊዜያዊነት ጨረታውን ማሸነፍ ችለዋል ተብሏል። ለጨረታው የቀረቡ ቦታዎች የሚገኙት በዘጠኝ ክፍለ ከተሞች እንደሆነ የገለጹት ዳይሬክተሩ በአጠቃላይ የጨረታ ሰነዱን ገዝተው የተጫረቱት ብዛት 6885 ተጫራቾች ናቸው ብለዋል። ዝቅተኛው የቀረበው የጨረታ ዋጋ በካሬ ሜትር 10 ሺ ብር ሲሆን ከሰኞው መጋቢት 29 ቀን 2017 ዓም ጀምሮ በተወሰኑ ቦታዎች ጨረታውን ያሸነፉ ተጫራቾች ውጤት ይፋ እየተደረገ ነው ተብሏል። ለአራተኛ ዙር በተካሄደው ጨረታ 14 ሄክታር መሬት የቀረበ መሆኑ የተገለጸ ሲሆን ከዚህም ከቅድመ ክፍያ ብቻ 3.6 ቢሊዮን ብር ከተማ አስተዳደሩ ገቢ አግኝቷል ተብሏል። በአሁኑ ወቅት እየተካሄደ በሚገኘው ጨረታ ካለፈው ጊዜ ጋር ሲነጻጸር የቦታዎቹ ስፋትም ሆነ ብዛት እንደሚለይና እንደሚበልጥ የተጠቀሰ ሲሆን የጨረታው ውጤትም ሙሉ ለሙሉ ሲጠናቀቅ አሸናፊዎቹ ይታወቃሉ ተብሏል። ለአምስተኛ ዙር የመሬት ሊዝ ጨረታ በአዲስ አበባ ከተማ በአዲስ ከተማ፣ በኮልፌ ቀራኒዮ እና በንፋስ ስልክ ላፍቶ ክፍለ ከተሞች 96 ቦታዎች የቀረቡ ሲሆን ተጫራቾች ሰዎች ህጋዊ ክሎቻቸውና ታዛቢዎች በተገኙበት የጨረታ ሳጥን ተከፍቶ ሲጣራ 200 ተጫራቾች በጨረታ ሊዝ መመሪያ መሰረት ተገቢውን መስፈርት ባለማሟላታቸው ከጨረታ ውጭ ሆነዋል። 14 ቦታዎች ደግሞ በቂ ተጫራቾች ባለመቅረባቸውም ጨረታው የተሰረዘ መሆኑን ሪፖርተር ዘግቧል። የኢትዮጵያ ዩኒቨርሲቲ ተማሪዎች በቻይና ሁዋዌ ሲድስ ፎር ዘ ፊውቸር ቴክ ፎር ጉድ ግሎባል ውድድር አሸናፊ ሆኑ። ውድድሩ ከመጋቢት 29 እስከ ሚያዝያ 9 ቀን በሚቆየውና በቻይና ቤጂንግ እና ሼንዘን የሚገኙ የቴክኖሎጂ ማዕከሎችን ጉብኝትና የተግባር ስልጠናዎችን ካካተተው ዝግጅት ጋር የተካሄደ ሲሆን ውጤቱ ይፋ የተደረገው ደግሞ ሚያዚያ 3 ቀን 2017 ዓ ምት ነው። በስድስት ተማሪዎች የተወከለው የኢትዮጵያ ቡድን ተማሪዎቹ ከአዲስ አበባ ከሃሮማያ ጂማ ወልቂጤና አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲዎች የተሰባሰቡ ናቸው ተብሏል። በውድድሩም ከሞሮኮ፣ ደቡብ አፍሪካ፣ አርጀንቲና፣ አይርላንድ፣ ማላዊ፣ ቪየትናም፣ አረብ ኤሜሬትስ እና ሌሎችን ጨምሮ ከዓለም ዙሪያ ከተውጣጡ አስራ ሁለት ልዩ ቡድኖች ጋር ተወዳድሮ ነበር። የሲድስ ፎር ዘ ፊውቸር ግሎባል አምባሳደር የሆነችው ኢትዮጵያዊቷ ተማሪ አሲያ ከሊፋም በዝግጅቱ በእንግድነት ተገኝታለች ተብሏል። ተማሪዎቹ የእንስሳትን ህመሞች አስቀድሞ ለመለየት በተዘጋጀውና ማስታወሻ አስተውሎት በጎለበተው ኤርሊ ቬት በተሰኘው ፕሮጀክታቸው የተወዳደሩ ሲሆን በዚህም ትኩረት ስበዋል ተብሏል። ይህ የፈጠራ ፕሮጀክት ከተባበሩት መንግስታት የዘላቂ ልማት ግቦች ኤስዲጂስ ጋር የተጣጣመ መሆኑና በግብርናና በእንስሳት ጤና ላይ ያሉ ወሳኝ ተግዳሮቶችን ይፈታል ተብሎ እንደሚታመን በውድድሩ ላይ ተገልጿል። የህዋዌ የኢትዮጵያ የህዝብ ግንኙነት ዳይሬክተር ሚስተር ሊንግዬ በቡድኑ ስኬት የተሰማቸውን ደስታ ገልጸው የኢትዮጵያውያን ወጣቶች ልዩ ችሎታና ፈጠራ የታ የበት ነው ብለዋል። ለተሳታፊ ተማሪዎችም ከውድድሩ ባለፈ የሰው ሰራሽ አስተውሎት፣ ክላውድ ኮምፒውቲንግ፣ አምስተኛው ትውልድ፣ ሳይበር ደህንነት፣ አይኦቲ እና ቢግ ዳታን ጨምሮ በቴክኖሎጂዎች ላይ አጠቃላይ ስልጠና እንዲያገኙ እድል ተመቻችቷል ተብሏል። ኢትዮጵያ ከዩኤስአይዲ የገንዘብ ድጋፍ ሲያገኙ የነበሩ ድርጅቶችን መመዝገብ ጀመረች። በሲቪል ማህበረሰብ ድርጅቶች ስር ተመዝግበው ከአሜሪካው ተራዶ ድርጅት ዩኤስአይዲ እና ከአሜሪካ መንግስት ሌሎች ተቋማት የገንዘብ ድጋፍ በመቀበል በሀገሪቱ ውስጥ የተለያዩ ፕሮጀክቶችን ሲያከናውኑ የነበሩ የሲቪል ማህበረሰብ ድርጅቶች መረጃቸውን ለመንግስት እንዲያቀርቡ ተጠይቀው እየተመዘገቡ ነው ተብሏል። ይህ ጥሪ የአሜሪካ አስተዳደር በሀገር ውስጥም ሆነ በዓለም አቀፍ ደረጃ እያደረገ ያለውን የገንዘብ ድጋፍ መቀነስ ወይም ማቆሙ ጋር በተያያዘ ለቀጣይ ተግባራት አስፈላጊውን መረጃ ለመሰብሰብ ያለመ ነው ብሏል። የኢትዮጵያ የሲቪል ማህበረሰብ ድርጅቶች ኤጀንሲ ይህን ተከትሎም ዩኤስአይዲን ጨምሮ ከማንኛውም የአሜሪካ መንግስት ተቋም የገንዘብ ድጋፍ ሲያገኙ የነበሩ ሁሉም የሲቪል ማህበረሰብ ድርጅቶች እስከ ሚያዝያ 15 ቀን 2017 ዓ ም ድረስ ለኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ሪፖርት እንዲያደርጉ ተጠይቀዋል። የሲቪል ማህበረሰብ ድርጅቶች ማህበር መንግስት በዩኤስ አይዲ ጉዳይ የዲፕሎማሲ ድጋፍ እንዲያደርግ እንዲያደርግ መጠየቁ ይታወሳል። ከጅቡቲ ወደ ኢትዮጵያ በቦቴ የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ በሙሉ በባቡር ይጓጓዛል ተባለም። በባቡር መጓጓዙ የነዳጅ ዋጋ ላይ ቅናሽ ሊያመጣ ይችላል ሲሉ የጅቡቲ ምድር ባቡር አክሲዮን ማህበርን ጠቅሰው የአገር ውስጥ መገናኛ ብዙሃን ዘግበዋል። በባቡሩ በቀን እስከ አስር ጊዜ በመመላለስ በአመት 42 ሚሊዮን ቶን ነዳጅ ለማመላለስ የታቀደ ሲሆን ይህም የነዳጅ አቅርቦት ችግርን ከመቅረፉም በላይ የነዳጅ ማጓጓዣ ጊዜን ይቀንሳል ተብሎ ታምኖበታል። ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሙሉ በሙሉ ሲጠናቀቅ በመጪው ዓመት አገልግሎቱ እንደሚጀመርም ተገልጿል። የኢትዮ ጅቡቲ ባቡር መስመር ፍጥነት በሰዓት 37 ኪሎ ሜትር የነበረው የጉዞ ፍጥነት ወደ 80 ኪሎ ሜትር በሰዓት እንዳደገ መገለጹ ይታወሳል። በመጨረሻም በመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ቀደምት ተገልጋይ የነበረው ጌዲዮን ሙላቱ የቀብር ስነ ስርዓት ተፈጸመም። በመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ቀደምት ተገልጋይ የነበረው ጌዲዮን ሙላቱ ከዚህ ዓለም መለየቱ ይታወሳል። ማዕከሉ በመቄዶንያ ማህበረሰብ በጎብኚዎችና በረጃዎቻችን ዘንድ ተወዳጅ፣ እንደዚሁም የመቄዶንያ የቀደምት ተገልጋይ የነበረው ጌዲዮን ሙላቱ በማረፉ እጅግ ከፍተኛ ሐዘን ተሰምቶ ነው። ይጠቀማል ሲል በማህበራዊ ትስስር ገጹ ማስታወቁ ይታወሳል ጌዲዮን ሙላቱ በ980 ዓ ም አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ማደጉንና በ999 ዓ ም ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታት ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር እንደማይችልም መቄዶንያ መግለጹ ይታወሳል ጌዲዮን ሙላቱ ለብዙ ዓመታት ያልጋ ቁራኛ ሆኖ እየተሰቃየ የኖረ መሆኑንና በ205 ዓ ም ወደ መቄዶንያ ማዕከል መግባቱንና በማዕከሉ በልዩ መኝታ ክፍል በየዕለቱ ልዩ ልዩ እንክብካቤና ሕክምና እየተደረገለት መቆየቱንም በመረጃው ጠቁሟል። በተለያዩ ሆስፒታሎች የልብ ሕክምና ሲደረግለት እንደነበረና በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ልዩ ክትትል ሲደረግለት ቆይቶ ሚያዝያ አራት ቀን 2017 ዓ.ም ተምረት በተወለደ በ37 ዓመቱ ከዚህ ዓለም በሞት ተለይቶናል ብሏል ማዕከሉም። የጌዲዮን ሙላቱ የቀብር ሥነ ሥርዓትም ረፋድ በመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል ፊት ለፊት በሚገኘው ጣያት መድኃኔ ዓለም ቤተክርስቲያን ተፈጽሟል። ሀገርኛ ሪፖርት